ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማኔ፣ ለዛሬ ካጠናቀቅነው ሳምንት የመራረጥናቸውን ዝግጅቶች ይዤ አብሬያችሁ ቆያለሁ። የኢህአዴግ ስራ አስፈጻሚ ኮሚቴ መደበኛ ስብሰባውን አጠናቋል። ዘገባ ይኖረናል። በሌላ በኩል የሶማሌ ክልል ሲቲ ዞን አራት ነዋሪዎች መገደላቸውና ሁለት ሰዎች ታፍነው መወሰዳቸውን ገለጸ። እዛ የእኛ ወረዳ ገብለ ወረዳ ገብቶ እንትን ልዩ ፖሊስ ምንድን ነው የአፋር ልዩ ፖሊስ እዛ ነው የተገደሉት። እነዚህ ሰዎችም ከዛ ነው የተወሰደው። የኛ ክልል ውስጥ ነሱ ቀድሞ ወደዛ የተወሰደ አስፋልት አካባቢ ያለው አይደለም። ዘገባውን ይዘን እንመለሳለን። በሌላ በኩል አባገዳ ጂሎ የሰላም ሳምንት ጥሪ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችም በሰላማዊ ሁኔታ ወደ መነጋገር ሂደት እየመጡ መሆናቸውን ገልጸዋል። የሁሉንም ዝርዝር ዘገባዎች ይዘናል። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ወደ መጀመሪያው ዘገባችን እናልፋለን። በኢትዮጵያ እየተካሄደ ያለው ለውጥ ጥልቅ ሰፊና ትልቅ ተስፋ ይዞ መምጣቱን ያህል ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ አስታውቋል። ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችን በተቀናጀ መንገድ እየተመሩ ተግዳሮቶች ሆነውበታል ብሏል። በኢህአዴግ አባል ድርጅቶች መካከል የአካሄድ ዝንፈቶችና እርስ በርስ የመጠራጠር ችግር በቀጣይ እንዲስተካከሉ ከመግባባት ላይ መደረሱን ነው ስራ አስፈጻሚ ኮሚቴ ያመላከተው። ከነዚህ ሁኔታዎች ግን በዝርዝር አልተብራሩም። የኢህአዴግ ጽፈት ቤት ለአሜሪካ ድምፅ የላከው መግለጫ የተመለከተው እስክንድር ፍሬው ተከታዩን ዘገባ አልኳል። ስብሰባው መደበኛ ቢሆንም በሀገሪቱ ያሉ አንዳንድ ሁኔታዎች መደበኛ የሚባሉ አይደሉም። ከጥር ሰባት እስከ ዛሬ ጥር አስር ቀን ያካሄደውን ስብሰባ ያጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫም ይህንን የጠቆመ ነው። ተስፋዎችና ፈተናዎች ጎን ለጎን እየሄዱ መሆኑን ያስረዳው ባለፉት አራት ቀናት ሲመክር የቆየውም በዚህ ባለ ሁለት ገጽታ የአገሪቱ ሁኔታ ላይ መሆኑን አስታውቋል። ስራ አስፈጻሚው እንዳለው ለውጡ ባስገኛቸው ውጤቶች፣ ባጋጠሙት ተግዳሮቶችና ወደፊት ሊያጋጥሙ በሚችሉ ሁኔታዎች ላይ በጥልቀት መክሯል። የድርጊት አቅጣጫም አስቀምጧል። በዚህም መሰረት በአገሪቱ በታየው ለውጥና አስራ አንደኛው የኢህአዴግ ጉባኤ ባስቀመጣቸው አቅጣጫዎች መሰረት የፖለቲካ ምህዳሩን ማስፋት የቻሉ እርምጃዎች መወሰዳቸውን ስራ አስፈጻሚው አስታውሷል። ከእናት ተገባበር ችግሩም ሆኖም ቢሆን ህዝቡ የመሰለውን በነጻነት የሚገልጽበት የእፎይታ ስሜት መፈጠሩን፣ ታራሚዎችና ፍርደኞች በይቅርታና ምህረት መለቀቃቸውን፣ በትጥቅ ትግል ሲንቀሳቀሱ የነበሩ ተፎካካሪ ኃይሎችም ወደ አገር ቤት መመለሳቸውን፣ የሰብአዊ መብት ጥሰቶችን ለማረም የተወሰዱ እርምጃዎችም መኖራቸውን፣ እንደዚሁም ሌሎችን በአዎንታዊነት ጠቅሷል መግለጫው። በሌላም በኩል ለውጡ እንደዚህ ጥልቅ ሰፊና ትልቅ ተስፋ ይዞ የመምጣቱን ያህል ከተስፋው በተቃራኒ ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ ገምግሟል። ለውጡ አሁንም ህዝባዊ መሰረት ይዞ በኢህአዴግ እየተመራ ቢሆንም ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ተግዳሮት ሆነውበታል በማለት ገልጿል። ከለውጡ በተቃራኒ ያሉ ኃይሎች ህዝብ ለማደናገርና ድጋፍ ለማግኘት በተለያየ መንገድ እንደሚንቀሳቀሱም አመልክቷል። ለውጡን ተከትሎ በህዝቡ ውስጥ ያሉ ብዥታዎችንና በለውጡ ወቅት ሊያጋጥሙ የሚችሉ የአመራር ግድፈቶችን እንዲሁም ማንነትንና ሌሎች አጀንዳዎችን ለዓላማቸው ማስፈጸሚያ ምክንያት እንደሚያደርጉም ያብራራው፣ እነዚህን አጀንዳዎች ምክንያት በማድረግና ጽንፈኛ አካሄድ በመከተል የራሳቸውን ፍላጎት ለማስፈጸም ሲሉ በዜጎች ህይወት አካልና ንብረት ላይ ጉዳት እንዲደርስና ዜጎች ከመኖሪያቸው እንዲፈናቀሉ እየሰሩ እንዳሉም ታይቷል ሲል ይቀጥላል። የኢህአዴግ ስራ አስፈጻሚ ኮሚቴ ከአራቱ አባል ድርጅቶች የተውጣጡ ሰላሳ ስድስት አባላት ያሉበት ነው። ገዢው ፓርቲ ኢህአዴግ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ የአማራ ዲሞክራሲያዊ ፓርቲ አዴፓ፣ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂድንና ህዝባዊ ወያኔ ሀርነት ትግራይ ህወሀትን ያቀፈ ግንባር ነው። በኢትዮጵያ እየተካሄደ ያለውን ለውጥ ተከትሎ ግን በእነዚህ አባል ድርጅቶች መካከል ያለውን አንድነትና የዓላማ ትስስር ጥያቄ ውስጥ ያስገቡ ክስተቶች ሲታዩ ቆይተዋል። የስራ አስፈጻሚ ኮሚቴው ስብሰባ የተካሄደውም እነዚህ ሁኔታዎች እያነጋገሩ ባሉበት ወቅት ጭምር ነው። የህግ የበላይነትን ለማስከበር በፌዴራል መንግስቱ እየተወሰዱ ያሉ እርምጃዎች ለምሳሌ በህወሀት መተቸታቸው የአደባባይ ሚስጥር ነው። ሁለቱ አካላት በሰብአዊ መብት ጥሰትና በሙስና የሚፈለጉ ተጠርጣሪዎችን በቁጥጥር ስር በመዋል ጉዳይ ላይ አንድ አቋም መያዛቸውም አይታይም። የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተር ጌታቸው አሰፋን ለመያዝ በሁለቱ ወገኖች መካከል እየተካሄደ ያለው ንግግር ምን ላይ እንደደረሰም ግልጽ አይደለም። በህወሓትና በአዴፓ መካከል ያለው ልዩነትም እንደዚሁ በአደባባይ ሲንጸባረቅ የቆየ ነው። የሁለቱ ፓርቲዎች አመራሮች አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ያስተላለፉት የሰላም መልእክትም ልዩነቱ ወደ ግጭት እንዳያመራ ለማድረግ የታሰበ ነው። ወደ ዝርዝር ሁኔታዎች ያልገባው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ በአባል ድርጅቶች መካከል ባለው ግንኙነት ላይ ውይይት መደረጉን አስረድቷል። በለውጡ ምንነት በለውጡ ውስጥ ባለው ሚናና በወደፊት አቅጣጫዎች ላይ የተሟላ የአስተሳሰብና የተግባር አንድነት ፈጥሮ በኩል ሚዛን እየተጓዛ ለመሆኑን ያመለከተው በግንባሩ አባል ድርጅቶች መካከል ያሉ የአካሄድ ዝንፈቶችና የእርስ በእርስ መጠራጠር በግልጽ መነሳታቸውን፣ ትግልም እንደተደረገባቸው ጠቁሟል። መግለጫው እነዚህ ችግሮች በቀጣይ እንዲስተካከሉም ከመግባባት ላይ ተደርሷል ነው ያለው። ይህ ምን ማለት ነው? የማስተካከያ እርምጃዎች ውስጥ ምንድናቸው የሚለው ግን አልተብራራም። የኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ መግለጫው ውይይት የተደረገባቸውን ሌሎች ነጥቦችና የተደረሰባቸውን ድምዳሜዎችም አስቀምጧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የሶማሌ ክልል ሲቲ ዞን አራት ነዋሪዎች መገደላቸውን እና ሁለት ሰዎች ታፍነው መወሰዳቸውን ገለጸ። የዞኑ የወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላሂ ጣይብ ለቪኦኤ እንደገለጹት የአፋር ልዩ ኃይሎች ከሁለቱ ክልሎች ድንበር ርቆ ወደሚገኘው ገብለሉ ወረዳ ገብተው ይህንን ጥቃት እንደፈጸሙ ተናግረዋል። በሶስት አወዛጋቢ ቀበሌዎች የተነሳ ግጭት ውስጥ የገቡት የአፋርና የኢሳ ሶማሌ ላለፉት ሳምንታት ሰላም ርቋቸው ቆይተዋል። አዲስ ቸኮል ተጨማሪ ዘገባ አለው። በሶማሌ ክልል የሲቲ ዞን ወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላይ ዛሬ እንደገለጹልን ገብለሉ በተባለው ወረዳ ውስጥ የአፋር ልዩ ኃይል ሰርጎ በመግባት በፈጸመው ጥቃት አራት ሰዎች ተገድለዋል። ከተገደሉት ባሻገር ሁለት ሰዎችም ታፈኑ ተወስደዋል ብለዋል። ስድስቱም ገብለሉ ወረዳ ውስጥ ነች እልም ድርግ ሰዎች እና እሱ ጌሌ ገላብ ደግሞ ተወስደዋል። ይሄ ጉዳይ በትላንትና የተከሰተ ነው። እዛ የእኛ ወረዳ ገብለሉ ወረዳ ገብቶ እንትን ልዩ ፖሊስ ምንድን ነው የአፋር ልዩ ፖሊስ እዛ ነው የተገደሉት። እነዚህ ሰዎችም ከዛ ነው የተወሰደው። የእኛ ክልል ውስጥ ነሱ ቀድሞ ወደዛ የተወሰደ ስፋልት አካባቢ ያለው አይደለም ማለት የአዋሽና የጅቡትን መስመርም አይደለም። ወደ ውስጥ ወደ ወደ ወደ ውስጥ ወደ ጅቡቲ እና የኛ መሀል ያሉች በሽቺ ሰው አካባቢ ነው ይሄን ነገር ድርጊት የተፈጸሙት እና ችግሩ እነሱ እዛ አካባቢ አልተሰዳ መሰለኝ የኛ ክልል ተሰደዋል። ባለፈው ጊዜ አብዴላ እየደረገ የነበረው ድርጊቶች እንዳለ ነው ይሄም እየተደረገ ያለው የሞቱ ሰዎች ይሳሉ አሉ ሰዎችእና ስም ስስራቸው አልተላለፉም። ቁጥራቸውስ እስከ አራት ነው እየተባለ ነው ያሉት። ስለ ጉዳዩ አፋር ክልል ምላሽ እንዲሰጠን የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ለማግኘት ያደረግነው ጥረት አልተሳካልንም። የክልሉ ፖሊስ ኮሚሽን ህዝብ ግንኙነት ግን ስለ ጉዳዩ መረጃ እንደሌለው ገልጾልናል። በተያያዘ ዜና በጅጅጋ ከተማ የሚገኙ የኤሳ ጎሳ ተወላጆች በአካሄዱት ስብሰባ የአፋር ክልል ልዩ ኃይል እየፈጸመ ያለውን ጥቃት ተቃውመዋል። የፌዴሬሽን ምክር ቤትም ሶስቱ አወዛጋቢ ቀበሌዎች የራሳቸውን እድር በራሳቸውን እንዲወስኑ ሁኔታዎች እንዲያመቻችላቸው ጠይቀዋል። በፌዴራል ጤና ጥበቃ ሚኒስቴር የሶማሌ ክልል የጤና ዘርፍ አማካሪ የሆኑት ዶክተር ሙሴ አብዶሽ ሀሰን በ2007 ዓ.ም ሶስቱ ሶማሌ የሚበዛባቸው ቀበሌዎች ወደ አፋር ክልል እንዲካለሉ ሲወሰን ራሳቸውን በራሳቸው እንዲያስተዳድሩ በሂደትም ልዩ ዞን እንዲሆኑ ታስቦ የነበረ ቢሆንም ቀበሌዎቹ ሊለሙ ባለመቻላቸው የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ራስን በራስ የማስተዳደር ጥያቄ አንስተዋል ብለዋል። ሆኖም የአፋር ክልል መንግስት ለጥያቄዎቹ ምላሽ ከመስጠት ይልቅ ልዩ ኃይሉ ወደ ቀበሌዎች አስገብቶ ግድያ በመጀመሩ የብዙዎች ደም ሊፈስ ችሏል ብለዋል። የአፋር ክልል መንግስት ጥቃት እየፈጸሙ ያሉት የታጠቁ ሰርጎ ገቦች ናቸው። እየሞተ ያለውም በዋናነት የአፋር አደር ነው ብሎ መግለጫ መስጠቱ በተመለከተም ከሁለቱም ወገኖች ሟቾች መኖራቸውን አምነው፣ ሆኖም የግጭቱ መነሻ የአፋር ክልል ልዩ ኃይል ወደ ሶስቱ ቀበሌዎች ገብቶ ግድያ በመጀመሩ ነው ብለዋል። በአፋር ክልል ሶስት ሶማሌ የሚበዛባቸው ቀበሌዎች ከታህሳስ 2007 ዓ.ም ጀምሮ በአፋር ክልል ስር መካለላቸውን በመቃወም ከቅርብ ጊዜ ወዲህ የተነሳው ተቃውሞ ለበርካቶች ሞት መንስኤ የሆነ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ። አዲስን ለዘገባው እናመሰግናለን። ሁኔታውን እየተከታተልን ተጨማሪ መረጃዎችን እናደርሳችኋለን። አሁን ወደ ተከታዩ ዘገባችን ነው የምናልፈው ከታህሳስ 29 ጀምሮ ለሁለት ሳምንታት የታወጀው የሰላም ሳምንት ጥሪ እንደሚቀጥል አባ ገዳ ጅሎ መንኦ ተናገሩ። አባገዳጅሎ አዋጁ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችን በሰላማዊ ሁኔታ ወደ መነጋገር ሂደት እየመጡ መሆናቸውን ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ዘገባውን አድርሶናል። በአባገዳጅሎ መንዳው የተላለፈው የሰላም ጥሪ ሁለተኛ ሳምንቱ ነው። ሰኞ ኅዳር 29 የጀመረው የሰላም ጥሪ ለሁለት ሳምንታት ታውጆ የነበረ ቢሆንም አባገዳጅሎ ዛሬ እንደተናገሩት አዋጁ አሁንም እንደሚቀጥል ነው። የአካባቢው ሰላም እስኪረጋገጥ የሰላም ሳምንቱ ይቀጥላል። የታወጀው የሰላም ጥሪ ውጤት ማሳየቱንም አባገዳጅሎ መንዳው ገልጸዋል። አሁን የሰላም ጥሪው ውጤት እያስገኘ ነው። ልጆችም ወደ ቤት እየተመለሱ ናቸው። ህዝቡም የተላለፈውን የሰላም ጥሪ ተቀብሏል። በአካባቢውም ሰላም እየሰፈነ ነው። መታገል የሚፈልግ በነፍጥ ሳይሆን መሳሪያውን አስቀምጦ በሐሳብ ተሟግቶ ይሁን ብለን አውጀናል። ያንን ተቀብለው ልጆቻችን እየተመለሱ ናቸው። የአካባቢው ኅብረተሰብም የሰላም ጥሪውን አስመልክቶ እየተወያየ ነው። ጥሪያችንን ሰምተው የመጡትን መርቀን ወደሚመለከተው አካል አሳልፈናል። የተቀሩትም ለመመለስ ፍላጎት እንዳላቸው ነው የተናገሩት። አባገዳ ጅሎ የታወጀው አዋጅ ለጉጂ አካባቢ ብቻ ሳይሆን ለመላው ሀገር የታወጀ መሆኑን ገልጸው በኦሮሚያ በተለያዩ አካባቢዎች የደፈረሰው ሰላም ወደ መረጋጋት እንዲመለስ የአባገዳዎች ህብረት ጥረት ላይ መሆኑን ገልጸዋል። የአባገዳዎችን ጥሪ ተቀብሎ ከመጡት ኤልያስ ጋምቤላ ይገኝበታል። ኤልያስ ከሰላሳ የትግል አጋሮቹ ጋር በሰላም ጥሪው ወደ አባገዳዎች የመጣ ሲሆን የጉጂ አካባቢ የኦነግ ሰራዊት አዛዥ መሆኑ ነው የተነገረው። ዋኑ ጭ መኒከና ሀላ ቀሶን አመሮ ጅሩፊ አባገዳዎች ባደረጉልን ጥሪ እንዲሁም በአሁኑ ጊዜ የኦሮሞ ሕዝብ ትግል ያለበትን ሁኔታ አገናዝበን የትግል አጋሮቻችን ከሆኑት ብዙ ልጆች ጋር ይህን ወስነናል። ሌሎች በትጥቅ ትግሉ ሊቀጥሉ የፈለጉና የቀሩም አሉ። እኛ ወደ ሰላሳ የምንሆን ግን በውሳኔያችን ጸንተን ወደዚህ ተሻግረናል። ኤልያስ የትጥቅ ትግሉን ለመቀጠል ስለወሰኑት ጓዶቹ ተጠይቀዋል። ትናንት ወደ ዘጠኝ ልጆች መጥተዋል። ሌሎች ከእኔ ጋር የመጡ ልጆች አሉ። ሌሎችም በዱር የቀሩትንም በጣም ነው የምንወዳቸው። እኛ ለኦሮሞ ሕዝብ ብለን ነው ወደ ትጥቅ ትግል የወጣ ነው። አሁን ደግሞ የኦሮሞ ሕዝብ ወደ ሰላማዊ ትግል ጠርቶናል። እኔ በግሌ ተማምኜ የመጣሁት ይህን መንግሥት አይደለም። ይህ መንግሥት የማይገባ እርምጃ ሊወስድብኝ ይችላል፣ ነገር ግን ሕዝቤ ስለ እኔ በፍጹም እጁን አይሰጥም። እኔ በሕዝቡ ተማምኜ ነው የመጣሁት። የኦሮሞ ነጻነት ግንባር የጉጂ አካባቢ የኦነግ ሰራዊት አዛዥ መሆኑ ስለተነገረውና ሰላማዊ ትግል ለማድረግ ተስማምቷል ስለተባለው ኤልያስ ጋምቤላ ተጠይቋል። አቶ ሚካኤል ቦረን የኦነግ ማዕከላዊ ኮሚቴ አባል ናቸው። ኤልያስ ጋምቤላ ለመጀታ ሯጃጃን ወራለ ብልሱማ ኦሮሞ ዞኒ ሰና እንጅሩ የኦሮሞ ነጻነት ግንባር ኤልያስ ጋምቤላ የሚባል አዛዥ በዚያ አካባቢ የለውም። መረጃውን ደግሞ ማኅበራዊ ሚዲያ ላይ ነው ያገኘነው። ከዚህ የተገነዘብነው ነገር ቢኖር መንግሥት በኦነግ ላይ የከፈተውን ፕሮፓጋንዳ ነው። እንዲህ አይነቱ ነገር ደግሞ ሰላም ያወርዳል የሚል ግምት የለኝም። አቶ ሚካኤልን ወደ ሰላማዊ የፖለቲካ ትግል ተቀላቅለዋል የተባለው ኤልያስ በኦሮሞ ነጻነት ግንባር ውስጥ የሥራ ድርሻው ምንድን ነው የሚል ጥያቄ ጠይቄያቸው ምንም እንደማያውቁ ነው የመለሱልኝ። የኦነግ ሰራዊት አባል የሆነ ወይ ብዬም ስጠይቃቸው እኔ የኦነግ ሰራዊት አባላትን ስም በሙሉ ስለማላቅ እሱንም ላረጋግጥላይ አልችልም የሚል ምላሽ ነው የሰጡኝ። በጉጂ ዞን አካባቢ የሚንቀሳቀሱ የኦነግ ሰራዊት አባላት በአካባቢው የሚገኙ አባገዳዎች ሰላም ስለማውረድ መጥቶ እንዳናገሯቸው ለአሜሪካ ድምፅ አረጋግጠዋል። በጉጂ አካባቢ በኦነግ ሰራዊት አባላትና በአባገዳዎች መካከል ስለተደረገው ውይይት የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤልን ጠይቄያቸው ነበር። እሳቸውም ስለ ውይይቱ ድርጅታቸው የሚያውቀው ጉዳይ አለመኖሩን ነው የገለጹት። በአባገዳጅ ሎ መኖ የተላለፈው የሰላም ጥሪ ነዋሪዎችን አስደስተዋል። በዚህ በሁለት ሳምንት በአካባቢያቸው አንጻራዊ ሰላም መታየቱን ነዋሪዎች ይናገራሉ። ሁምኒ ወራና ናኖ ብራቁስቴ ስኳደ ኦመን ናሄ ቱሬ በረሬ ቱሬ ድራኮ ቡኤ ቱሬ የመከላከያ ኃይል ወደ አካባቢያችን ሲመጣ ነዋሪው ተደናግጦ ነበር፣ ጦርነት ይነሳል ብሎ። የሰላም ጥሪው ስለታወጀ አካባቢው ተረጋግቷል። ሁኔታው እንደ ተፈራው አይደለም። ይሄ ደግሞ የአባገዳዎች የሰላም ጥሪ ውጤት ነው ብዬ ነው የማምነው። ይህ ነገር እንዲሁ ከቀጠለ መፍትሔ ያስገኛል የሚል ግምት አለኝ። ሌላ አንድ የምዕራብ ጉጂ ዞን ነዋሪ ስለ ሰላም ጥሪው ቀጣዩን ብለዋል። አዋጁ ቢቀጥል ነው ፍላጎታችን። ሰው ሁሉ ያለ ስጋት ተኝቶ እንዲያድር፣ በሰላም ወጥቶ እንዲገባ የአባ ገዳ የሰላም ጥሪው ቢቀጥል ጥሩ ነው። እኛ ሰላም ፈላጊ ስለሆንን እኔም በግሌ በሰላም ብንኖር፣ በሰላም ወጥተን ከገበያ ሽምተን ብንገባ መውጫና መግቢያ የተከለከልን ሰዎች በሰላም ወጥተን ብንገባ ነው ፍላጎታችን። አቶ ሮባት ሩጬ የምስራቅ ጉጂ ዞን አስተዳዳሪ በአባ ገዳጅ ሎመኖ የተላለፈው የሰላም ሳምንት ፋይዳን እንዲህ አብራርተዋል። ይህ የሰላም ሳምንት ህዝቡ እንዲደማመጥ አድርጓል። ሁለተኛ ደግሞ እየተደረገ ባለው ትግል ውስጥ የኦሮሞ ህዝብ ባለቤትነቱን ያረጋገጠበት ሳምንት ነው። አቶ ሮባ የአባገዳ የሰላም ጥሪ ሊቀጥል እንደሚገባ ገልጸው አሁንም ነፍት ይዘው በአካባቢው የሚንቀሳቀሱ ኃይሎች ጥሪውን ሰምተው ይመለሳሉ የሚል ግምት አለኝ ሲሉ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን የወጣቶች ፕሮግራማችንን ነው። ወደ ተከታዩና ቀደም ሲል በመግቢያችን ወደ አስተዋወቅ ነው ፕሮግራም ነው የምናልፈው። ባለፈው ጥር ወር አንድ የአራተኛ ዓመት የሕግ ተማሪ አሶሳ ዩኒቨርሲቲ ውስጥ በተፈጠረ ግጭት ሕይወቱ ማለፉ ይታወሳል። ተማሪ አብዱ ሰይድ በደቡብ ወሎ ቃሉ ወረዳ ነዋሪ የነበረ ሲሆን በግጭቱ ሕይወታቸውን ካጡት ሶስት ተማሪዎች አንዱ። አደጋው ከደረሰበት ጊዜ ጀምሮ ሊማርበት የነበረ ዩኒቨርሲቲ፣ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም የኅብረተሰብ ክፍሎች የሟቹን ተማሪ ቤተሰቦች የመደገፍና የማጽናናት ስራዎች ሲሰሩ ቆይተዋል። መስፍን አራጌ ከደሴ ተጨማሪ ዘገባ ልኮልናል።

ሕይወት ሸክሟን ላከበደችባቸው ወይዘሮ ጥሩዬ ሰይድና ለዕድሜ ባለጸጋዊ የትዳር አገራቸው አቶ ሰይድን ሬስ ሀዘን ከምርግ ቢከብድባቸው አይደንቅም። ሰቀቀን ከመጫኛ ቢረዝምባቸው አይገርምም። ለወግ ለማዕረግ ያሰቡት ልጃቸው እንደወጣ ቀርቷልና ዘንድሮ ካሶሳ ዩኒቨርሲቲ ልጃቸውን የመመረቅ ዜና ሲጠባበቁ የነበሩት አዛውንት አባትና እናት ምስራች ሳይሆን መርዶ አርዷቸዋል። አብዱ ሰይድ አቶ ሰይድና ወይዘሮ ጥሩዬ ሰላሳ ዓመታትን በተሻገረ የትዳር ሕይወታቸው ካፈሯቸው አራት ልጆች ሶስተኛው ነው። የመጀመሪያ ልጃቸው የመከላከያ ሰራዊት አባል ሆኖ ከጉያቸው ከራቀ ዓመታት ተቆጥረዋል። ሁለቱ ልጆቻቸውም የዕለት ጉርስ ፍለጋ ለዕለት ሥራ አድረዋል። ድህነት ላጎሳቆለው ለዚህ ቤተሰብ ብቸኛው ተስፋ አብዶ ነበር። እናት ቅጠል ለቅመው ጥጥ ፈትለው ባጠራቀሟት ሽርፍራፊ ሳንቲም አይዞህ ይሉታል በትምህርቱ እንዲበረታ። እሱም የትምህርት ጊዜውን አጠናቆ ለረፍት ሲመጣ የሚቆጠበው ጉልበት የለውም። አብዱና ስም አይቀበርም። ለርፈት ይመጣ ውሃ ቀርቶ ጨሰብ ውዛ ማዲ ክስሎ ነው ከሰል ግማሹን ለባለንጨቱ ግማሹን ለነብሱ ግማሹን ለእሱ ነበር ጧሪ

በተለይ ደግሞ ቤተሰቦችን በተሻለ ኑሮ እንዲኖሩ ረም ሲመጣ ከሰላክስሉ የአረም ስራ፣ የእርሻ ስራ ሰርቶ የሚያገኛትን ገቢ ለቤተሰቦቹ መተዳደሪያ እንዲሆናቸው ብሎ ብር ሰጥቶ መሄድ ልጅ ታላቋን ሶማሊያ እውን እናድርግ በሚል በመሐመድ ዚያድ ባሬ የታዘዘው የሶማሊያ ሰራዊት በ1970ዎቹ መጀመሪያ ኢትዮጵያን በወረረበት ወቅት ወታደራዊ አገልግሎት ከሰጡት የአበሻ ጀግኖች አንዱ ነበሩ አቶ ሰይድ። ከዋርዴር እስከ ካራማራ፣ ከጎዴ እስከ ቀብሪ ዳሃር ወራሪውን ያርበደበደው ጉልበት ዛሬ የለም። ከስምንት ዓመታት ወዲህ ደግሞ የአይን ብርሃናቸውን አጥተው በጥገኝነት ከሚኖሩበት ደሳሳ ጎጆ አይወጡም። የዚህ ቤተሰብ ተስፋ፣ የዚህች ሀገር ተረካቢ ለጋ ወጣት ህይወት ግን በአንዲት ድንገተኛ ቅጽበት

ማድረጉ አለኛል እዛ እንኳን ሌሴ ህዝብ የሀገር የህዝብ ሸዋ ከሌ አላለም። ሁሉም አገር ደቡብም፣ ሰሜንም፣ መስራቅም አልቀረ ረተውጭ የሄዱት ልጆቹ በቴሌቪዥን እያዩ እያለቀሱ ነው። እንኳን እንኳን ኢትዮጵያ ላይ ያሉት ውጭም የሄዱት አዘኑ፣ ደርሷቸዋል ራሮቱንም እየተሰማኝ ነው። አንድ አልሞተበትም አስር ላይ ስለሞተበት ነው። አጭሩንም ነግራችሁ፣ በሐዘን ለተሰበረው ልባቸው መጠገኛ፣ በንባ ለዛለ ሁለንተናቸው ማጽናኛ የደሴና የኮምቦልቻ ከተማ ነዋሪዎች የድጋፍ ማሰባሰብ እንቅስቃሴ ከጀመሩ ሰነባብተዋል። እኛ እያለን የአዛውንቶቹ ተስፋ አይጨልምም የሚሉ ልበ ብርቶዎች ከልብ የሚዘልቅ ቁም ነገር እየሰሩ ነው። የድጋፍ አሰባሳቢ ኮሚቴው ምክትል ሰብሳቢ አቶ ኢሳያስ በትምህርቱ እጅግ በጣም ጎበዝ የሆነ በየቀኑ ከአስር ኪሎ ሜትር በላይ እየተጓዘ ሲማር የነበረ ልጅ ነው። ይሄ ልጅ እንግዲህ ለቤተሰቦቹ ዓይን ነው ማለት ነው። ይሄ ልጅ ሲያጡ ቤተሰቦቹ እጅግ ተስፋ በቆረጠ ስሜት፣ እጅግ ባዘነ ስሜት ውስጥ ነበሩና ይሄ ነገር በዚህ መቀጠል የለበትም አካባቢያችን እንደሚታወቀው በመረዳዳት በመተሳሰብ እስላም ክርስቲያን ሳይል ሃይማኖት ሳይለይ ዘር ሳይለይ ጾታ ሳይለይ እጅግ የረቀቀ ከዚህ ቀደም የነበረ የመረዳዳት ስሜት ስለነበር እሱ መሰረት አድርገን የቤተሰቦቹን ለመርዳት ነው ኮሚቴውን ያቋቋሙ። የኮሚቴው እንቅስቃሴ እንግዲህ ሲታይ እስካሁን ድረስ ይህን ኮሚቴ ለመርዳት በመጀመሪያ የደሴ ከተማ አስተዳደር ያሉ ባለስልጣናቶች ወይም ደግሞ የሚመለከታቸው አካላቶች እጅግ ትብብር አድርገውልናል። ፍቃድ ከመስጠት ጀምሮ ህጋዊ ሰውነት እንዲኖረን አድርገውናል። ከዛ በዘለለ ግን ሁሉም ኢትዮጵያዊ ዘርም ሳይለይ ሃይማኖቱም ሳይለይ፣ በመላው ዓለም ያሉ ኢትዮጵያኖች ድጋፍ አድርገውልናል። በደሴው ኮሚቴ ስር እስካሁን ወደ 117 ሺህ ብር ሰብስበናል። እንደዚሁም ጥምር ኮሚቴ ነው እና የኮምቦልሻው ኮሚቴ አለን። በኮምቦልሻው ደግሞ መቶ ሺህ ብርና ከፍተኛ የሆነ የማቴሪያል ድጋፍ ተደርጎልናል። ኮሚቴው እጅግ በከፋ ድህነት ውስጥ የሚኖሩት የአብዱ ወላጆች በቀሪ እድሜያቸው የኔ የሚሉት ጥሪት እንዲኖራቸው ይፈልጋል። ሀዘናቸውን ባያስቀር መቀነስ እንደሚቻል ያምናል። እንግዲህ በዋናነት ያሰብነው ምንድን ነው? የአብዱ ሰይድ ቤተሰቦች የመኖሪያ ቤት የላቸውም። ተጠግጠው ዘመድጋ ያሉት የእርሻ መሬትም የላቸው የሰው እጅ ጠብቀው የሚኖሩ ሰዎች ናቸው እና እነዚህ ሰዎች የራሳቸው ነገር እንዲኖራቸው ያስፈልጋል። ስተርጅና ወራታቸው መጦሪያ የሚሆናቸው ነገር ያስፈልጋቸዋል እና ለእነሱ የሚሆን መኖሪያ ቤት ለመስራት እንቅስቃሴ ጀምረናል። በተለይ ቃል ወረዳ አስተዳደር የመኖሪያ ቤት መስሪያ ቦታ በመስጠት ይህ ፈቃደኛ ነው። በብዙ መልኩ በገንዘብም ጭምርኛል ለመደገፍ ፈቃደኛ ሆኖ ተገኝቷል። በቅርቡም እንግዲህ ርክክብ እናደርጋለን የካርታ እንባያፈዘዘው አይናቸውን እየጠራረጉ በእንስፍስፍ የወላጅ አንጀታቸው ጎንበስ ቀና እያሉ ሐዘናቸውን ለተጋሯቸው ሁሉ አዛውንቶቹ አቶ ሰይድና ወይዘሮ ጥሩዬ ምስጋና ያቀርባሉ። ለካስ ልጄን ባጣ የኢትዮጵያ ሕዝብ የመንፈስ ልጆቼ ናቸው ይላሉ። አይ እኔን አግኝቻለሁ፣ እናንተን አግኝቻለሁ፣ እናንተን አግኝቻለሁ። አቦታው ጎኔ ሐዘን ከፈል ይላል። የመጣችሁ ጊዜ በእናንተ አለ ቆያችሁ የአገር የሀገር ራስ አድርጋችሁ የሀገር አምላክ የመውለድ አምላክ የዜግነት አምላክ እርሱ ውለታችሁን አላህ ታላ አግኙት። እንጂ የገደለው ባልሽ የሞተው ወንድምሽ ይላሉ የአካባቢው ነዋሪዎች ሲተርቱ። ልዩነትን በውይይት መፍታት እየተቻለ በወንድምና ወንድም መካከል የሚፈጠር ደም አፋሳሽ ግጭት የሚጎዳው ቤተሰብን ብቻ አይደለም። በኛ ዘመን ኢትዮጵያ እንደዚህ ያነ ችግር ላይ መድረሷ በእውነት በጣም የሚያሳዝን ነገር ነው። ተማሪ አብዱም ሆነ ሌሎቹ የእሱ መሰል ጓደኞቹ በዚህ መሰል ህይወታቸው ያለፈ ተማሪዎች ነገ ተምረው ሀገር የሚጠቅሙ የሀገርን ኢኮኖሚ በተለየ መልኩ የሚደጉሙ ኢትዮጵያን በተለየ መልኩ የተሻለች ሀገር የሚያደርጉ ልጆች፣ የተሻለ ጭንቅላት ያላቸው ልጆች ሊሆኑ ይችላሉ። አንድ ያልፈዋል። እነሱ ካለፉ በኋላ ግን በቡድነኝነት በዘር በልዩ ልዩ ነገሮች ተከፋፍሎ የራስን ብቻ ሀሳብ ሰማ ብሎ ሀገር ወደ አልተፈለገ ግርግር እንድትገባ ማድረግ ተገቢ አለ። እኛ የተማሪ አብዱ ቤተሰቦችን መርዳት ስንፈልግ ሰብአዊነታቸው ሰው በመሆናቸው ምክንያት መጎዳ ስለሌለባቸው ጭምር ነው። ስለዚህ ሁሉም የኢትዮጵያ ሕዝብ ከዚህ መማር ያለበት የያዝነው መንገድ ትክክል አይደለም። ሀገር አንድ ወደምትሆንበት ወንድም እህቴ ወደምንባባል ወደ ቀደመ ሴታችን ልንመለስ ይገባል። ይቺ በጽኑ የእምነት መሰረት ላይ የታነጸች በማይናወጥ የታሪክ ክብር የደመቀች ሀገር አንድነቷ ጸንቶ እንዲኖር ለይቅርታ የተዘጋጀ ቅልቦን ያስፈልጋታል። የአካባቢው ሽማግሌ አቶ ሰይድ ኢማም ይህንኑ ያረጋግጣሉ። የበደለኝንም እንትን ያለኝንም አውፍ እያልኩ ነው። ሲሞቱ ታይሞቱም ተቀሩ አስታራቂ ሽማግሌ ሞልቷል። ያስታርቀናል። የቦሮ ሜዳ የመጀመሪያ ደረጃ ሆስፒታልም የአብዶ አባት አይን ብርሃን ችግር በሕክምና የሚፈወስ ከሆነ አቅሞ የፈቀደውን ያለ ማገዝ ዝግጁ መሆኑን በስራ አስኪያጁ በአቶ ሲሳይ ተበጀ በኩል አረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ከደሴ። መስፍንን ላደረሰን ዘገባ እናመሰግናለን። አድማጮች፣ አሁን ወደ ቀጣዩ ዘገባችን ነው የምናልፈው። የምስራቅና አፍሪካ ቀንድ ሀገሮች በመንግስታት እንደ አውሮፓውያን አቆጣጠር በ2011 ዓ.ም በሰላማዊ የተቃውሞ ሰልፎኞች ላይ፣ በፖለቲካ መሪዎች መሪዎችና በጋዜጠኞች ላይ በግልጽ ጭቆና አካሂደዋል ሲል ሂውማን ራይትስ ዎች የተሰኘው ዓለም አቀፉ የሰብአዊ መብት ድርጅት አስታወቀ። የአካባቢው መንግስታት የህዝቦች ሀሳብን በነጻነት የመግለጽና የመሰብሰብ መብቶች እንዲከበሩ ይበልጥ እንዲሰሩ እንዲሁም የጸጥታ ኃይሎች ወንጀል ፈጽመው ሲገኙ በህግ መጠየቃቸውን ማረጋገጥ እንደሚኖርባቸው ሁማን ራይትስ ዎች ዛሬ ናይሮቢ ላይ ይፋ ባደረገው የዓለም ሪፖርቱ አሳስቧል። ሰለሞን ክፍሌ እንዲህ ያሰናዳል። ሁማን ራይትስ ዋች ይፋ ያደረገው 29ኛው ሪፖርቱ 674 ገጾች ያሉት ሲሆን ከ100 1 በላይ የሚሆኑ ሀገሮችን የሰብአዊ መብቶች አያያዝ መርምሯል። በሱዳን በደቡብ ሱዳንና በሶማሊያ ብሔራዊ የጦር ኃይሎችና ታጣቂ ቡድኖች ሲቪሎች ላይ ጥቃት አድርሰዋል በእነዚህ ሦስት አገሮች ውስጥ እየተካሄዱ ያሉ ግጭቶች ብዙ ሚሊዮን ሕዝብ አፈናቅለዋል ተፈናቃዮቹ ደግሞ እዚያው በሀገራቸው ውስጥና በተጎራባች አገሮች ውስጥ ይገኛሉ ኢትዮጵያ ግን ባሳለፍነው ዓመት 2018 እንደ አውሮፓውያን ዘመን አቆጣጠር የአዎንታዊ ለውጥ ተምሳሌት ሆና አልፋለች ይላል ሪፖርቱ ዶክተር አብይ አህመድ ባለፈው ዓመት ሚያዝያ በጠቅላይ ሚኒስትርነት ከተሾሙ ወዲህ በርካታ ጠቃሚ ለውጦችን እያደረጉ ናቸው። መንግሥታት ዓመፃና ጭቆናን ሰላማዊ ተቃውሞን ለማፈን በመሳሪያነት እየተጠቀሙ በመሆናቸው ግን በምሥራቅ አፍሪካና አፍሪካ ቀንድ የሰብአዊ መብቶች አያያዝ ከመሻሻል ይልቅ ቁልቁል ሄዷል። ፌሊክስ ሆርን በሁማን ራይትስ ዋች የኢትዮጵያና ኤርትራን ጉዳይ የተመለከተውን Report at the Gastol Ethiopian Kalelo Chuyamisrak and Africa and Hagaruch in the Nairobi Yadaragat Minden Nosil Kenya, Buracho, Mr. Hall in 2018. Uh, Prime Minister Abiy announced a commitment to revise repressive laws uh, listed to the emergency, ordered the release of tens of thousands of political prisoners. In uh, Prime Minister laws, uh, the Minister Abiy Ahmed. ጨቋኝ ሕጎችን ለመሰረዝ ቁርጠኛ መሆናቸውን አስታውቀዋል። የአስቸኳይ ጊዜ አዋጁን አንስተዋል። በአስር ሺዎች የሚቆጠሩ የፖለቲካ እስረኞችን እንዲፈቱ አዘዋል። በተቃዋሚ የፖለቲካ ፓርቲዎች ላይ ተጥሎ የቆየውን እገዳ አንስተዋል። አንዳንድ ሙሰኛ ባለሥልጣናትን አባረዋል። ጄል ኦጋዴን በመባል የሚታወቀውን የማሰቃያ እስር ቤት ጨምሮ ሌሎች ብዙ ማገሪያዎችን ዘግተዋል። ከ2020 ብሔራዊ ምርጫዎች በፊት ከአንድ ዓመት በኋላ ማለት ነው በኢትዮጵያ አቆጣጠር። ከዚያ በፊት የቁልፍ ተቋማትን ነጻ አሰራር ለማጎልበት እርምጃዎች ተወስደዋል። በኤርትራስ ሪፖርታችሁ በምላጅ ያተኩራል ስል ፌሊክስ ሆርንን ጠይቄያለሁ። በ2018 ኤርትራ ጁላይ ፒስ አግሪመንት ኢትዮጵያ ሊፍቲንግ ዩን ሳንክሽንስ ኦክቶበር በ2018 ዓ ምት በኤርትራ ከኢትዮጵያ ጋር የተደረሰው የሰላም ስምምነትና ጥቅምት ውስጥ የተባበሩ መንግሥታት ድርጅት ጥሎት የቆየው ማዕቀብ መነሳት በዛች ሀገር ውስጥ በመሠረታዊ መብቶች ላይ ተጥለው የቆዩ እገዳዎች ይነሳሉ የሚሉ ተስፋዎችን አሳድረዋል። በ2018 ዓ ምት ግን የታዩ ለውጦች አነስተኛ ናቸው። በኤርትራ መገናኛ ብዙኃን ነጻ አይደሉም። የሲቪክ ማኅበረሰቦች፣ የፖለቲካ ፓርቲዎች ወይም የፍትሕ ሥርዓቱ ነጻ አይደሉም። በሕገ ወጥ መንገድ ማሰር በኤርትራ የተለመደ ነው። ዜጎች በብሔራዊ አገልግሎት ላልተወሰነ ጊዜ ይመደባሉ። ብዙውን ጊዜ የሚመደቡት ደግሞ ወታደሩ ውስጥ ነው። ብዙ ሺዎች በየወሩ ሀገራቸውን እየጣሉ ይሰደዳሉ። የሂዩማን ራይትስ ዋች ዘንድሮ ባዘጋጀው የዓለም የሰብአዊ መብቶች አያያዝ ሪፖርት ኢትዮጵያና ኤርትራን የተመለከተውን ክፍል ያቀረቡትን ከፍተኛውን የአፍሪካ ጉዳዮች አጥኚ ፌሊክስ ሆርንን አመሰግናለሁ። አድማጮች እንግዲህ የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን አድርሶስ ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በቴክኒክ ፕሮግራማችን ያቀረበልን ሞክቤል ያቤሮ ነው። ደህና ምሹ እቻንተን ብሎ ማላ እቃው ተዋላ ራሱን ብዙ አታለላ አምጪ ያለ

Und?